SBS Radio. ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። የቪክቶሪያ ዕለታዊ የኮሮና ቫይረስ ቁጥር ወደ ነጠላ ዲጂት መውረድ ገደቦችን ፈጥኖ የማንሳት ተስፋ አሳድሯል። የቪክቶሪያ ነዋሪ ኢትዮጵያውያንና ትውልደ ኢትዮጵያውያን ለህዳሴ ግድብ ማከናወኛ 135 ሺህ የአሜሪካን ዶላርስ በቦንድና ግዢ አበረከቱ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የቪክቶሪያ ፕሪምየር ዳንኤል አንድሩስ ቪክቶሪያ ከነደፈችው ገደቦቿን የማንሻ ፍኖተ ካርታ ቀነ ገደብ ቀደም ልትል እንደምትችል ጠቆሙ። ቪክቶሪያ በዛሬ ዕለት ሦስት ሕልፈተ ሕይወቶችንና አምስት ብቻ በኮሮና ቫይረስ የተጠቁ ሰዎችን አስመዝግባለች። ይህም ከጁን 21 ወዲህ ዝቅተኛው ዕለታዊ ቁጥር ነው። የሰዓት እላፊ ገደቡም ከዛሬ ሴፕቴምበር 28 ጀምሮ በመነሳቱ መዋለ ሕፃናትና የጥርስ ሕክምና ክሊኒኮችን የመሳሰሉ ግልጋሎት ሰጪዎች በራቸውን ከፍተዋል። አቶ አንድሮስ የተጣሉት ገደቦች በአንድ ሳምንት ቀደም ብለው ሊነሱ እንደሚችሉ በማመላከት በሚወሰዱት የገደብ ማንሻ እርምጃዎችም ከቤት ወደ ውጭ ለመውጣት ቀደም ሲል ግድሉ የነበሩ ቅድመ ምክንያቶች እንደሚነሱ ተናግረዋል። አያይዘውም በእውነቱ ትልቅ የሆነ እርምጃ ለመውሰድ በጣም ተቃርበናል። ትልቅ እርምጃ ወደ ኮቪድ ኖርማል በጣምን የተቃረብን በመሆኑ ዋነኛው ጠቃሚ ነገር አሁን ምንድነው? የሁሉም ሰው ህጎችን መከተል፣ ተጋቢ ተግባራትን መፈጸም፣ ቁጥሮቹ ዝቅተኛ እንዲሆኑና ከፍ እንዳይሉ ለማድረግ ብርቱና ወሳኝ አስተዋጽኦችን በማድረጉ መቀጠል ነው ብለዋል። በቪክቶሪያ ነዋሪ የሆኑ ኢትዮጵያውያንና ትውልደ ኢትዮጵያውያን ትናንት ሴፕቴምበር 27 ለሕዳሴ ግድብ ፕሮጀክት ማካሄጃ የሚውል ከመቶ ሺህ የአሜሪካን ዶላርስ በላይ በቦንድ ግዢና በስጦታ አበርክተዋል። ይህንኑ አስመልክቶ አቶ አዳሙ ተፈራ የሕዳሴ ግድብ የቦንድና ስጦታ አሰባሳቢ ግብረ ኃይል ጸሐፊ በተለይ ለኤስ ቢ ኤስ የአማርኛ ፕሮግራም ገልጠዋል። ግድቡ እንዲጠናቀቅ የበኩሌን አስተዋጽኦ አደርጋለሁ፣ ለትውልድ አሻራ አስቀምጣለሁ በሚል መርህ በዚህ በያዝነው ወር የተጀመረው ለሕዳሴ ግድብ የቦንድ ግዥና ስጦታ የማሰባሰብ ፕሮግራም ከሁለት ሳምንት በፊት በአውስትራሊያ አቀፍ መካሄድ ይታወሳል። በተመሳሳይ ሁኔታም በዚህ በቪክቶሪያ ውስጥ በትላንትናው ዕለት እሑድ ከቀኑ አስራ አንድ ሰዓት እስከ ምሽት ሁለት ሰዓት የቦንድ ግዥና ስጦታ ቃል የተገባበት ዝግጅት ተከናውኗል። በአገረ አቀፉ ዝግጅትና በትላንትናው ምሽት በቪክቶሪያ በተከናወነው ፕሮግራም ላይ በቪክቶሪያ ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በድምሩ ከመቶ ሰላሳ አምስት ሺህ የአሜሪካ ዶላር በላይ ቃል የተገባ ሲሆን ከዚህ ውስጥ አስራ አንድ በመቶ ወይም አስራ አምስት ሺህ ዶላር ያህል በስጦታ የተለገሰ ነው። ይህ ውጤት የተመዘገበው የተለያዩ አብያተ ክርስቲያናትና ተጽዕኖ ፈጣሪ ግለሰቦች በማስተባበሩ ስራ ላይ ንቁ ተሳትፎ በማሳየታቸው ነው። ለዚህም የገንዘብ አሰባሳቢው ግብረ ኃይል ታላቅ ምስጋናውን ያቀርባል። በሌላ በኩልም ቀደም ሲል ቃል የገቡ በርካታ ኢትዮጵያውያን በተገቢው የባንክ ሂሳብ አካውንት ቃል የገቡትን ገንዘብ ገቢ በማድረግ ላይ መሆናቸውን ለመረዳት ተችሏል። የቦንድ ግዢና የስጦታ አሰባሳቢ ግብረ ኃይል። ኦክቶበር አስራ ሰባት በሚካሄደው የኒው ዚላንድ አገር አቀፍ ምርጫ በጠቅላይ ሚኒስትር ጀሲንዳ አድን የሚመራው ሌበር ፓርቲ ለሁለተኛ ጊዜ መንግሥት ሊያቆም እንደሚችል የሕዝብ አስተያየት ስብስቦች እያመለከቱ ነው። በዚህም መሰረት ሌበር 47 የተቃዋሚ ወግ አጥባቂው ቡድን 33 የሕዝብ ድጋፍ አሰባስበዋል። የሕዝብ አስተያየቱ ውጤትን ተከትሎ መንግሥት ለማቆም የሌበር ፓርቲ የአናሳ ፓርቲ ድጋፍ ማግኘትን ያሻዋል። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የቪክቶሪያ ዕለታዊ የኮሮና ቫይረስ ቁጥር ወደ ነጠላ ዲጂት መውረድ ገደቦችን ፈጥኖ የማንሳት ተስፋ አሳድሯል። የቪክቶሪያ ነዋሪ ኢትዮጵያውያንና ትውልደ ኢትዮጵያውያን ለሕዳሴ ግድብ ማከናወኛ 135 ሺህ የአሜሪካን ዶላርስ በቦንድ ግዢና ስጦታ አበረከቱ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሀሪክን ይጎብኙ።